ሰላም እብል ለመጻት ከከዋላ በደመና ሰማይ ብሬት እንተብል ዋየልየላ አመት መጽ በሰባት ክርስቶስ ርሰማላ ጸዋነ ላግብርቲከ ውስታ ጸደፊ ጐተርላ ናንሶሱ መስሌከ ባዳስ ቀጸላ